ሳምንታዊ የንግድና ምጣኔ ሀብት ዘገባችን ዛሬ ትኩረቱን ያደረገው አዲሱ የገንዘብ ፖሊሲ ዋጋ ንረትን ለመቆጣጠር ያስችላል ይሆናል ወይም በሚል ጉዳይ ላይ ነው። የኢትዮጵያ ብሔራዊ ባንክ አዲስ የገንዘብ ፖሊሲ ማዕቀፍ ባለፈው ሳምንት ይፋ አድርጓል። በብሔራዊ ባንክ ገዥ ማሞስ መስመላ ምረቱ ይፋ የተደረገው ይሁ አዲስ የገንዘብ ፖሊሲ ማዕቀፍ በሁለት ተመን ላይ ወደ ተመሰረተው የገንዘብ ፖሊሲ የሚያሸጋግር ነውም ተብሏል። የአሜሪካ ድምፅ ያነጋገራቸው የፋይናንስና ምጣኔ ሀብት ባለሙያዎች እርምጃው ከፍተኛ የሆነውን የዋጋ ንረት ለማረጋጋት አስተዋጽኦ እንደሚኖረው ገልጸዋል። ከዚህ ጎን ለጎንም አገራዊ ሰላም በማረጋገጥ ምርታማነትን በማሳደግና የግል ዘርፉን በማነቃቃት ላይ መንግስት በትኩረት ሊሰራ እንደሚገባም ባለሙያዎቹ መክረዋል። ለዛሬ ንግድና ምጣኔ ሀብት ዘገባ የጠናቀሩት ዘገባ እንደሚከተለው ይቀርባል። የኢትዮጵያ ብሔራዊ ባንክ ገዥ ማሞ ምሕረቱ ሐምሌ 2 2016 ዓ ም ተቀርጾ በተላለፈ ጋዜጣዊ መግለጫቸው ይፋ ያደረጉት አዲሱ የገንዘብ ፖሊሲ ማዕቀፍ በወለድ ተመላይ ወደ ተመሠረተ የገንዘብ ፖሊሲ የሚያሸጋግር ነው። ይህም ብሔራዊ ባንክ ለንግድ ባንኮች በሚሰጠው ብድር ላይ እንደ ኢኮኖሚ ሁኔታ የወለድ ምጣኔ ተመኑ ላይ ማሻሻዮችን በማድረግ የዋጋ ንረትን ለመቆጣጠር ያለመ መሆኑን ተናግረዋል። በአዲሱ የገንዘብ የፖሊሲ ማዕቀፍ መሰረት ባንኩ በዋናነት የገንዘብ ፖሊሲ አቋሙን ለማሳየትና አጠቃላይ የገንዘብና የብድር ሁኔታዎችን ለመወሰን የሚረዳ የብሔራዊ ባንክ ተመን ወይም ናሽናል ባንክ ፖሊሲ ሬት የሚባለውን የፖሊሲ ተመን ወይም የፖሊሲ ሬት ይጠቀማል። ይህ የብሔራዊ ባንክ የወለድ ተመን እንደ የዋጋ ንረትና የገንዘብ ሁኔታ እየታየ ከፍ ወይም ዝቅ የሚል ይሆናል። የብሔራዊ ባንክ የወለድ ተመን ለመጀመሪያ ጊዜ 15 በመቶ ይሆናል። ይህ የፖሊሲ ተመን በአሁኑ ወቅት የሚታዩ ማክሮ ኢኮኖሚያዊ ሁኔታዎችን ማለትም እየቀነሰ ያለውን ነገር ግን አሁንም ከፍ ብሎ የሚታየውን የዋጋ ንረት፣ ዝቅተኛ የመሰረታዊ ገንዘብ እንቅስቃሴና ካለፈው ዓመት ወዲህ በከፍተኛ ደረጃ እየወረደ የመጣውን የባንክ ብድር እድገት ከግምት ውስጥ ያስገባ ነው። ባንኩ ከገንዘብ ፖሊሲ ጋር የተያያዙ የሰነድ ግብይት ጨረታ በየሁለት ሳምንቱ ማካሄድ ለባንኮች የአንድ ቀን ብድር መስጠት፣ የገንዘብ ገበያ ምስረታና ቀድሞ ሲተገበሩ የነበሩ ፖሊሲዎችን በጊዜያዊነት መቀጠል በአዲሱ የገንዘብ ፖሊሲ ከሚወሰዱ እርምጃዎች መካከል መሆኑንም የባንኩ ገዢ ገልጸዋል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተ መንግሥት ከዚህ በፊት የብድር ጣሪያ መገደብ፣ የግምጃ ቤት ሰነድ ሽያጭና የባንኮችን የብድር ምጣኔ የመወሰን ቀጥተኛ የሚባለውን የፖሊሲ አይነት ይተገብር እንደነበር ይናገራሉ። አዲሱ በወለድ ተመን ላይ የተመሠረተው የገንዘብ ፖሊሲ ከዚህ የተለየ እንደሆን የሚናገሩ ዶክተር ሰዋለ ስለ ፖሊሲው ምንነትም እንደሚከተሉ ያስረዳሉ። አንድ ባንክ በተለያየ ምክንያት ገንዘብ ሊኩዲቲ ችግር እንድሮበት የጥሬ ገንዘብ ችግር እንድሮበት ቢበደር ከብሔራዊ ባንክ አሁን ባለው የሚከፍለው አስራ አምስት ፐርሰንት ነው መነሻው። ያ ማለት አንድ ባንክ በአስራ አምስት ፐርሰንት ተበደረ ማለት ለባንኩ የዛ ገንዘብ ኮስቱ አስራ አምስት ፐርሰንት ነው። ማበደር ቢፈልግ ከዛ ላይ ትርፉን ያስተዳደረ ወጪውን ጨምሮ ነው የሚያበድረው። ስለዚህ በሌላ መንገድ የገንዘብ ዋጋ ኮስቱ እየጨመረ ሄዳልኝ ማለት ነው ከአስራ አምስት ፐርሰንት በላይ እያሳደገው ሲሄድ፣ ባንኮች የሚያበድሩበት የወለድ ምጣኔ በዛው ልክ እየጨመረ ሄዳልኝ ባንኮች የሚያበድሩበት የወለድ ምጣኔ እየጨመረ ሄደ ማለት ኢኮኖሚው ላይ ብድር የሚፈልጉ ፋይናንስ የሚፈልጉ ገንዘብ የሚፈልጉ ተቋማትና ግለሰቦች ለሚፈልጉት ገንዘብ የሚከፍሉት ዋጋ ከፍተኛ ስለሚሆንባቸው የብድር ፍላጎታቸውን የኢንቨስትመንት ፍላጎታቸውን ያሳንሰዋል። ስለዚህ ኢኮኖሚ ላይ ሰርኩሌት የሚያደርግ የገንዘብ መጠን እየቀነሰ ይመጣል። በሌላ በኩል ደግሞ ገንዘቡ ኢኮኖሚ ላይ ሰርኩሌት የሚሆኑን ገንዘብ መጨመር ሲፈልግ የሬ ባንክ ይህችን አስራ አምስት ፐርሰንት ያላትን አስር ፐርሰንት ሊያደረሳ ትችላል። ዘጠኝ ሊያደርጋ ትችላል። አስራ ሁለት ሊያደርጋ ትችላል። ያ ማለት የገንዘብ ዋጋ እየወረደ ሲሄድ የተቋማት የመበደር ፍላጎት ከፍተኛ ይሆናል። የተቋማት የመበደር ፍላጎት ከፍተኛ ከሆነ ባንኮች ከኢኮኖሚው በቁጠባ መልክ የሚያንቀሳቅሱትን የሰበሰቡትን ገንዘብ ኤግዞስት አድርገው ሲጠቀሙ ብሔራዊ ባንክ የሚያበድርበት ዋጋ ዝቅተኛ ከመሆኑ የተነሳ ምን ያደርጋሉ? ከብሔራዊ ባንክ ይበድሩና መልሶ ያበድራሉ። ስለዚህ ቀጥተኛ ባልሆነ መንገድ ኢኮኖሚው ላይ ያለውን የገንዘብ አቅርቦትና ፍላጎት መወሰን የሚያስችለውን መንገድ ነው እየተከተለ ያለው። የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ በበኩላቸው ከአዲሱ ፖሊሲ በተጨማሪ በቅርቡ ለዚህ ተወካዮች ምክር ቤት የተመራው የብሔራዊ ባንክ አዋጅ የመንግስትን የመበደር አቅም የሚገታ ነው ይላሉ። ይህ ብቻ በተናጠል ብቻ መፍትሄ አይደለም። ሌሎችንም ጉዳዮች አጠቃላይ ማየት አለብን። አንደኛው አሁንም የተረቀቀው የብሔራዊ ባንክ ረቂቅ አዋጅ ያየህ እንደሆነ የኢትዮጵያ መንግስት ከብሔራዊ ባንክ መበደር ከሞላ ጎደል ተከልክሏል ማለት ነው። ይሄ ጥሩ ነው። አየህ ከዚህ በፊት ችግር የፈጠረው የኢትዮጵያ መንግስት እንደፈለገ ስለሚበደር ወደ ኢኮኖሚ የሚገባው ጥሬ ብር እንደ በከፍ ይገባ ነበረ። ባንኮች ያንን ጥሬ ብር ይይዙና የተወሰነውን ብሔራዊ ባንክ ያስቀመጡና የእሱን ሶረስ አራት እጥፍ ደግሞ አባስተው ገንዘብ ይፈጥራል። አሁን ይሄ ገንዘብ ከተረጀለት ብሔራዊ ባንክ ተአማኒነቱ ከጨመረ፣ አየህ ብሔራዊ ባንክ ተአማኒነቱ በጣም ወሳኝ ነው። አሁን የተወሰነ ነጻነት የመሰጠት ሁኔታ፣ የመንግስት ከብሔራዊ ባንክ የሚወስደው ብድር ገደም የመደረግ ሁኔታ፣ ሌላው ከዛ ባሻገር ሌሎች ጉዳዮችም አሉ። የኢኮኖሚ ትንበያ ጉዳዮች ላይ ብቃቱ ያህል ነው የሚለውንም ጉዳይ በጣም ከግንዛቤ ማስገባት አለብን። እነዚህ ሁሉ ነገሮቹ ተካተው ብሔራዊ ባንክ መስራት የቻለ እንደሆነ የዋጋ ግሽበት ላይ የተሻለ ለውጥ ሊያመጣ ይችላል እላለሁ። ባለፈው አመት ብሔራዊ ባንክ የዋጋ ንረቱ ከነበረበት ሀያ ዘጠኝ ነጥብ ሶስት የገንዘብ ቁጥጥር ፖሊሲዎችን በመተግበር በአንድ ዓመት ውስጥ ከሀያ በመቶ በታች አወርደዋለሁ በሚል ይፋ ያደረገው እቅዱ መሳካቱንና አሁን ያለው ሀገራዊ የዋጋ ንረት 19.9 በመቶ ብቻ መሆኑንም በመግለጫው ተገልጿል። ዶክተር አብዱል መናን አዲሱ የገንዘብ ፖሊሲ የሚያስከትላቸው ኢኮኖሚያዊ መቀዛቀዞች ቢኖሩም ከፍተኛ የሆነውን የዋጋ ንረት በመቆጣጠር ረገድ ግን አስተዋጽኦ እንደሚኖረው ይናገራሉ። ሁል ጊዜ ስለ ዋጋ ግሽበትና ስለ ኢኮኖሚ እድገት ሲወራ አንዱም ትምህርት አለ አየህ፣ ኢትዮጵያ የነበረችበት አስከፊ ዋጋ ግሽበት ነው የዋጋ ግሽበቱ እንዳለ ይቀጥልና ኢኮኖሚ እንቅስቃሴ ባንኮቹን ብድራቸውን ይግፉበት ካልክ፣ ምንም አትጠራጠር የዋጋ ግሽበቱ ለድሀው በጣም አስከፊ ሁኔታ ነው የሚፈጥረው። የዋጋ ግሽበት በጣም ብዙ ችግር ከሚፈጥሩ ነገሮች ኢኮኖሚ ውስጥ የዋጋ ግሽበት ነው አንደኛው። ድሀውን በጣም ወደ ድህነት ይህብን መካከለኛ መደቡን ወደ ድህነት ሊከት ይችላል። በጣም የተወሰነ ህብረተሰብ ክፍልን ደግሞ በፍጹም አንዳንዴ ያልተለፋበትን ሀብት ላይ ያመጣ ይችላል። ለምሳሌ አንድ ባንክ በአስራ ስምንትና በሀያ በመቶ ይበደርና ሰላሳ በመቶ እኮ ነው የዋጋ ግሽበቱ ከፍተኛ የሀብት ዝውውር ከአስቀማጭ ወደ ባለሀብቱ ይሄዳል። እና ንግዱ ማህበረሰብ ላይ ያለ ሰው ንብረት ያለው ሰው በጣም ተጠቃሚ ሲያደርገው፣ ተቀጣሪውን ደግሞ በጣም ይጎዳል። ጡረተኛውን በጣም ይጎዳል። የዋጋ ግሽበትን አረጋጋለው ስትል እንደዚህ አይነት ገደቦችን አበጀ የብድር ገደቦችን አበጀተ አረጋጋለው ስትል ምንም ጥርጥር የለውም የኢኮኖሚ መቀዛቀዝ ያመጣል። ዋጋ መክፈል አለበ የዋጋ ግሽበቱ ግን ወደ ተወሰነ ደረጃ ከመጣ በኋላ ደግሞ ከዛ በኋላ ስለ ኢኮኖሚውን ወደ ማነቃቃቱ ማሰብ መቻል አለብ። ዶክተር ሰዋለ በበኩላቸው ፖሊሲዎቹ አዎንታዊም ሆነ አሉታዊ ተጽዕኖ እንደሚኖራቸው ገልጸው መንግስት ይህን በማጣጣም ከተገበራቸው ግን የዋጋ ንረትን ለመቆጣጠር አቅም አላቸው ይላሉ። ብቻቸውን እነሱ የሚፈልገው ለውጥ ያመጣሉ ብሎ ደግሞ መውሰድ አይቻልም። ምክንያቱም አጠቃላይ ኢኮኖሚ ላይ ያለው ፍላጎትና አቅርቦት በምርትም በአገልግሎትም ያለው ፍላጎትና አቅርቦትም በሌላ መንገድ የራሱ የሆነ ሚዛን አለውና ግን እንደ ብሔራዊ ባንክ መውሰድ የሚችለው ይሄን ነው። ሌሎቹን ዋጋ ሊያረጋጉ የሚችሉ ኢኒሼቲቮችን ሌላ ሚኒስትራል መስሪያ ቤቶች ላይ የመንግስት አካላት የሚሰሩት ነው። በብሔራዊ ባንክ አቅምና በሱ ስኮፕ ሊሰራቸው የሚችሉት እነዚህ ናቸው። የሁለቱ ጥምር ውጤት በዘላቂነት የዋጋ መረጋጋትን ያመጣሉ ተብሎ ይታሰባል። ነገር ግን ያ ሲባል አሉታዊ ተጽዕኖ ሳያሳድሩም ወይ ካልከኝ፣ ያሳድራሉ። እንግዲህ በባለፈው ዓመት የተወሰደው የፖሊሲ እርምጃ ኢንቨስትመንትን በመገደብ ደረጃ የባንኮችን የብድር ምጣኔ በማሳነሱ ኢኮኖሚ ላይ ለብድር ይቀርብ የነበረውን ካፒታል በመወሰን ደረጃ ከፍተኛ የሆነ አሉታዊ አስተዋጽኦ አሳድሯል። ያ ደግሞ ኢኮኖሚ ላይ ኢንጀክት ቢደረግ ቢወጣ፣ ተበዳሪዎች ቢያገኙት፣ ይሰሩበት የነበረ ስራ እድል ሊፈጥሩበት የነበረ ምርትና ምርታማነትን ያሰድጉበት የነበረው ነገር ኢኮኖሚ ላይ የሚያሳድረው የራሱ የሆነ ተጽዕኖ አለ። ከፖሊሲ ትግበራዎቹ ጎን ለጎን መንግስት የግል ባለ ሀብቱን የሚያበረታቱ የፖሊሲ እርምጃዎችን ሊወስድ እንደሚገባም ባለሙያዎቹ ይናገራሉ። ሀገራዊ ሰላምን ማረጋገጥና እና ምርታማነትን ማሳደግ ይገባል የሚሉት ዶክተር ሰው አለ። ይህ ከሆነ ሁሉን አቀፍ መፍትሄ ለማምጣት እንደሚያስችልም ይገልጻሉ። ገበያው ላይ ያለው አቅርቦት ያድግ ዘንድ ኢንቨስትመንትን፣ ምርትና ምርታማነትን ማሳደግ በሰፊው መሰራት ይፈልጋል። ኢንቨስትመንትን ለማሳደግ ደግሞ የሚፈልጉ የራሱን የቻለ ምቹ ሁኔታዎች አሉ አንዱ የቢሮክራሲው መሳለጥ የአገልግሎት አሰጣጥ፣ የመንግስት ተቋማት አገልግሎት አሰጣጥ ኢንቨስተሩን የሚጋብዝ ከቢሮክራሲ የጸዳ ከሙስና የጸዳ አሰራር መዘርጋት፣ ተገማች የሆነ ሲስተም መኖር፣ እንዲሁም ደግሞ አጠቃላይ ሀገራዊ የጸጥታ ድባቡ የኢንቨስተሩን ኮንፊደንስ ቡስት የሚያደርግ የሚያሳድግ የሚያበረታታ መሆን አለበት። የውጭ ኢንቨስተሮችንም የሚስብ መሆን አለበት። ያለማድረግ ከዚህ በፊት በተደጋጋሚ ላነሳ ነው ሀገራዊ ፖለቲካል ድባቡ የሰላም ሁኔታ ዛሬ በደንብ መሥራት አለበት። የኢትዮጵያ ስታትስቲክስ አገልግሎት ያወጣው የዋጋ ንረት የሰኔ ወር ሪፖርት አጠቃላይ የዋጋ ንረት ወደ 19.9 በመቶ መውረዱን አስታውቋል። ይህም በብሔራዊ ባንክ ከተገለጸው ጋር ተመሳሳይ ነው። በሪፖርቱ የምግብ ነክ ዋጋ ንረት 22.7 በመቶ ሆኖ የተመዘገበ ሲሆን ምግብ ነክ ያልሆኑ ምርቶች ደግሞ 15.8 በመቶ እንደሆነ ተገልጿል። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።